ኦሪት ዘኍልቍ ምዕራፍ ሰላሳ አምስት እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ እንዲህ ብሎ ተናገረው። ሌዋውያን የሚቀመጡባቸውን ከተሞች ከርስታቸው ይሰጡ ዘንድ የእስራኤልን ልጆች እዘዛቸው፣ በከተሞቹም ዙሪያ ያለውን መሰማሪያ ለሌዋውያን ስጡ። እነርሱም በከተሞች ውስጥ ይቀመጣሉ መሰምሪያቸውም ለከብቶቻቸው ለእንስሶቻቸውም፣ ለእነርሱም ላለው ሁሉ ይሁን። ለሌዋውያንም የምትሰጡት የከተማ መሰምሪያ በከተማው ዙሪያ ከቅጥሩ ወደ ውጭ አንድ ሺህ ክንድ ይሁን። ከከተማውም ውጭ በምስራቅ በኩል ሁለት ሺህ ክንድ፣ በደቡብ በኩል ሁለት ሺህ ክንድ፣ በምዕራብ በኩል ሁለት ሺህ ክንድ፣ በሰሜንም በኩል ሁለት ሺህ ክንድ ትከድናላችሁ ከተማውም በመካከል ይሆናል። ይህም የከተሞቹ መሰምሪያ ይሆንላቸዋል። ለሌዋውያንም የምትሰጧቸው ስድስቱ የመማፀኛ ከተሞች ናቸው። እነርሱም ነፍሰ ገዳይ ይሸሽባቸው ዘንድ የምትሰጧቸው ናቸው። ከእነዚህም ሌላ አርባ ሁለት ከተሞች ትሰጣላችሁ። ለሌዋውያን የምትሰጧቸው ከተሞች ሁሉ አርባ ስምንት ከተሞች ይሆናሉ፣ ከመሰምሪያቸው ጋር ትሰጧቸዋላችሁ። ከእስራኤል ልጆች ርስት ለሌዋውያን የምትሰጧቸው ከተሞች እንዲሁ ስጡ፤ ከብዙዎች ብዙ፣ ከጥቂቶችም ጥቂት ትወስዳላችሁ፤ እያንዳንዱ እንደ ወረሱት እንደ ርስታቸው መጠን ከከተሞቻቸው ለሌዋውያን ይሰጣሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፤ ለእስራኤል ልጆች እንዲህ ብለህ ንገራቸው ወደ ከነአን ምድር ዮርዳኖስን በተሻገራችሁ ጊዜ በስህተት ነፍስ የገደለ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ። ነፍሰ ገዳዩ በማኅበሩ ፊት ለፍርድ እስኪቆም ድረስ እንዳይሞት ከተሞቹ ከደም ተበቃይ የመማፀኛ ከተሞች ይሆኑላችሁ። የምትሰጧቸውም ስድስት ከተሞች የመማፀኛ ከተሞች ይሆኑላችሁ። በዮርዳኖስ ማዶ ሦስት ከተሞች ትሰጣላችሁ፣ በከነዓንም ምድር ሦስት ከተሞች ትሰጣላችሁ። የመማፀኛ ከተሞች ይሆናሉ። በስሕተት ነፍስ የገደለ ይሸሽበት ዘንድ እነዚህ ስድስት ከተሞች ለእስራኤል ልጆች በመካከላቸው ለሚቀመጡ እንግዶችና መጻተኞች መማፀኛ ይሆናል። በብረት ማሰሪያ እስኪሞት ድረስ ቢመታው ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለው ድንጋይ ቢመታው፣ የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለው በእንጨት መሣሪያ ቢመታው፣ የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ደም ተበቃዩ ራሱ ነፍሰ ገዳዩን ይግደል፣ ባገኘው ጊዜ ይግደለው። እስኪሞት ድረስ በጥላቻ ቢደፋው ወይም ሸምቆ አንዳች ነገር ቢጥልበት ወይም በጥላቻ እስኪሞት ድረስ በእጁ ቢመታው የሞተው ፈጽሞ ይገደል፣ ነፍሰ ገዳይ ነው። ደም ተበቃዩ ባገኘው ጊዜ ነፍሰ ገዳዩን ይግደለው። ነገር ግን ያለ ጥላቻ ድንገት ቢደፋው ሳይሸምቅም አንዳች ነገር ቢጥልበት ወይም ሳያየው እስኪሞት ድረስ ሰው የሚሞትበትን ድንጋይ ቢጥልበት ጠላቱም ባይሆን ክፉም ያደርግበት ዘንድ ባይሻ ማኅበሩ በመቺውና በደም ተበቃዩ መካከል ፍርድን እንደዚሁ ይፍረድ። ማኅበሩም ነፍሰ ገዳዩን ከደም ተበቃዩ እጅ ያድነዋል። ማኅበሩም ወደ ሸሸበት ወደ መማጸኛው ከተማ ይመልሰዋል በቅዱስ ዘይትም የተቀባው ዋነኛው ካህን እስኪሞት ድረስ በዚያ ይቀመጣል። ነፍሰ ገዳዩ ግን ከሸሸበት ከመማጸኛው ከተማ ዳርቻ ቢወጣ ደም ተበቃዩም ከመማጸኛው ከተማ ዳርቻ ውጭ ቢያገኘው ደም ተበቃዩም ነፍሰ ገዳዩን ቢገድለው የደም ዕዳ አይሆንበትም። ዋነኛው ካህን እስኪሞት ድረስ በመማጸኛው ከተማ ውስጥ መቀመጥ ይገባው ነበርና ዋነኛው ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስቱ ምድር ይመለሳል። እነዚህም ነገሮች ለልጅ ልጃችሁ በማደሪያችሁ ሁሉ ሥርዓትና ፍርድ የሆነላችሁ። ነፍሰ ገዳይ ሁሉ በምስክሮች አፍ ይገደላል። በአንድ ምስክር ግን ማናቸውንም ሰው መግደል አይገባም። ሞት የተፈረደበትን ነፍሰ ገዳዩንም ለማዳን የነፍስ ዋጋ አትቀበሉ፣ እርሱ ፈጽሞ ይገደል ዋነኛው ካህን ሳይሞት ወደ ምድሩ ይመለስ ዘንድ ወደ መማፀኛው ከተማ ከሸሸው የነፍሰ ገዳይ የነፍስ ዋጋ አትቀበሉ። ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሱአት። በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም። እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁና የምትኖርባትን በመካከሏም የማድርባትን ምድር አታርክሷት።